በምስራቅ አፍሪካዋ ኬንያ ባለፈው ወር የተከናወነው ፕሬዝዳንታዊ ምርጫ ውድቅ መደረጉን ያወደሱት ተቃዋሚዎች የምርጫ ኮሚሽኑ አባላት ለፍርድ መቅረብ አለባቸው አሉ። በሀገሪቱ ፕሬዝዳንታዊ ምርጫ ውድቅ ሲደረግ ይህ የመጀመሪያው ነው። ባለፈው ነሐሴ ሁለት ቀን 2009 ኬንያ ያከናወነችውን ፕሬዝዳንታዊ ምርጫ የሀገሪቱ ፕሬዝዳንት ኡሁሩ ኬንያታ አሸንፈዋል መባሉ ሀገሪቱ በተቃውሞ ሰልፍ እንድትናጥ አድርጎ ሰንብቷል። በእንግሊዝኛ ምጻሩ አይኢቢሲ የሚሰኘው ነፃ የምርጫና ድንበሮች ኮሚሽን አባላት ለፍርድ መቅረብ አለባ ባቸው ወንጀለኞች ናቸው ሲሉ የዋነኛ ተቃዋሚ ፓርቲው ናሳ መሪ ራይላ ኦዲንጋ ዛሬ በጋዜጣዊ መግለጫቸው ተናግረዋል። የአማኒ ብሔራዊ ኮንግረስ በእንግሊዝኛ ምጻሩ ኤ.ኤንሲ ፓርቲ መሪ ሙሳሊያ ሙዳ ቫዲ በበኩላቸው ከዶቼቬሌ ጋር ባደረጉት ቃለ መጠይቅ ምርጫ ኮሚሽኑ ተአማኒነትም ሆነ ቀጣይ ምርጫ ማከናወን የሞራል ልዕልና እንደሌለው ገልጧል። እጅግ አጥብቀን ልንናገር የምንፈልገው ምርጫ ኮሚሽኑ ሌላ ምርጫ የማስፈጸም እድል እንደማይገባው ነው። ምክንያቱም እነሱ አሰራራቸው ተበላሽቷል። በወንጀል ድርጊቶች ውስጥ ተሳትፈዋል፣ የሚንቀሳቀሱትም ከሕገ መንግሥቱ ውጭ ነው። ስለዚህ አዲስ ምርጫ የማስፈጸም የሞራል ልዕልና የላቸውም። የፖለቲካ ተንታኝ አቶ ፍቅረ ማርያም መኮንን በኬንያ የጠቅላይ ፍርድ ቤቱ ውሳኔ ከተላለፈ በኋላ ተቃዋሚዎችና ደጋፊዎች በደስታ አደባባይ መውጣታቸውን ተናግሯል። ፕሬዝዳንቱና ደጋፊዎቻቸውም የፍርድ ቤቱን ውሳኔ በጸጋ መቀበላቸውን አክለው ገልጧል። እንግዲህ ያው ሁለቱም ቀደም ብለው በተቃዋሚ ወገንም ያሉትን በፕሬዚደንቱ ወገን ያሉትን የፍርድ ቤቱን ውሳኔ እንደሚቀበሉ ሲገልጹ ቆይተዋል። አሁን በዛሬው እለት የሆነው እንደዚሁ ነው። የፕሬዚደንቱ ጠበቆች ምንም እንኳ ውሳኔው ፖለቲካዊ ውሳኔ ቢመስልም የጠቅላይ ፍርድ ቤት ውሳኔ ስለሆነ እና የመጨረሻና የይግባኝ የሌለው ስለሆነ እንቀብለዋለን። ስለዚህ ተቀብለን እንደገና በአዲስ ምርጫ መራጮቻቸው ተሳትፈው እንደገና እንዲያሸንፉ ጥረት ያደርጋሉ። ስለዚህ ውሳኔን ተቀብለናል ብለዋል። በተቃዋሚዎች በኩል ከፍተኛ ደስታ ነው የሚታየው። በተለያዩ ከተሞች በሞንባሳ በኪሱሙ፣ በመሳሰሉ ከተሞች ደጋፊዎቻቸው ባሉባቸው ናይሮቢን ጨምሮ በከፍተኛ ደረጃ ደስታቸውን እየገለጹ ነው። ራይላ ኦዲንጋ የሚመሩት የኬንያው ብሔራዊ ከፍተኛ ጥምረት በእንግሊዝኛ ምጻሩ ናሳ ደጋፊ እንደሆኑ የሚነገርላቸው የተቃዋሚ ፓርቲ ኤኤንሲ መሪው ሙሳሊያ ሙዳቫዲ የዛሬውን የጠቅላይ ፍርድ ቤቱ ውሳኔ ታሪካዊ ብለውታል። እጅግ በጣም እፎይታ ተሰምቶናል። ውሳኔውም ታሪካዊ ነው። ምክንያቱም የሚታየው ነገር የሚያመለክተው ዴሞክራሲ ኬንያ ውስጥ ተደፍልቋል ስንል መክረማችን ሙሉ ለሙሉ ትክክል እንደነበረ ነው። የኬንያ የምርጫ ኮሚሽንን ጨምሮ ምርጫው ተጭበርብሯል ሲባል በቸልታ ተመልክቷል ያሏቸው የውጭ ሀገራት የምርጫ ታዛቢዎችንም የዛሬው ውሳኔ እፍረት ውስጥ የሚጥላቸው ነው ብሏል። ደጋፊዎቻቸው በተረጋጋ መንፈሱ ነው ለቀጣዩ ምርጫ መዘጋጀት እንዳለባቸውም አሳስቧል። የምርጫ ታዛቢዎችና የምዕራብ ሀገራት ባለስልጣናት የተቃዋሚ መሪው ራይላ ኦዲንጋ ሽንፈታቸውን በጸጋ እንዲቀበሉ አሳስቦ ነበር። ጠቅላይ ፍርድ ቤቱ ፕሬዝዳንቱ አሸነፉ የተባለበትን ምርጫ ውድቅ ማድረጉን የፕሬዝዳንቱ ደጋፊዎችም ተቀብለውታል። በመንግስት ደጋፊዎች በኩል አሁን የተለያዩ ቴሌቪዥን ጣቢያዎች የተለያዩ ሜዲያዎች እንደሚዘግቡት ከሆነ ውጤቱን ተቀብለዋል። ምንም እንኳ መከታት በውሳኔው መከታት ቢኖርም የሀገሪቱ ጠቅላይ ፍርድ ቤት የወሰነው ስለሆነ በአይነቱም የመጀመሪያ ውሳኔ ስለሆነና መከታቱ ቢኖርም ምንም አይነት ረብሻ የለም ብጥብጥም ሰውን አልተደረገም ህዝቡ እንደገና ወደ ምርጫ ጣቢያ ሄደን በታዘዙ ነው መሰረት እንመርጣለን የሚል አጠቃላይ መንፈስ እንዳለ ነው መረዳት ይችላልኩት የኬንያ ፕሬዚዳንት ኡሁሩ ኬንያታ የጠቅላይ ፍርድ ቤቱን ውሳኔ ባይስማሙበትም እንኳ እንደሚያከብሩት ከመዲናይቱ ናይሮቢ የሆነው በሰጡት መግለጫ ተናግሯል ወትሮ የምርጫ ስርዓት የብጥብጥና የግድያ ሰበብ ሆኖ በሚስተዋልባት የምስራቅ አፍሪቃ አካባቢ የኬንያ ጠቅላይ ፍርድ ቤት ውሳኔና የፖለቲከኞቹ ድርጊት በርካቶችን አስደምሟል